ዘጠኝ ቀን ናሆ ሰማይ ናሆ በኤፍራታ ናሆ ሰማይ ናሆ በኤፍራታ ናሁ ሰማዕናሁ በየፍራታ ወረከብናሁ ወረከብናሁ ወረ ከብናሁ ውስተዋ መገዳሚ ንበውን ከሰው ሳብያትሁ نوى الكسر الكس الكسر وسارعته لا